ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ። ከጎን ካቢና ትገኛለች። ሰላም እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። ባለፉት ሰባት ወራት በርካታ ለውጦች ተገኝተዋል ሲሉ ተሰናባቹ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ ተናገሩ። ግን የተከናወኑ ጉዳዮች አይደለም እኛን ኢትዮጵያኖችን አፍሪካኖችንም በዓለምም ደረጃ እጅግ አስደናቂ የሚባሉ ለውጥ የተካሄደበት ነው። ዝም ብለን በቀላል የምናየውም አይደለም። ዝርዝሩን ይዘናል። ዛሬ በከፍተኛ የስራ ኃላፊነት ወንበር ከተቀመጡ ኢትዮጵያውያን ሴቶች ብርቱ ስራና ከፍ ያለ ውጤት እንደሚጠበቅ ፕሬዝዳንት ሳህለ ወርቅ ዘውዴ አስጠንቅቀዋል። በሌላ ዜና በአላማጣ ከተማ ከሁለት ሳምንት በፊት የተፈጠረውን ግጭት ተከትሎ የኢትዮጵያ ክልሎችን ከሚያገናኙ አውራ መንገዶች አንዱ የሆነው የአላማጣ ቆቦ መስመር ዝግ፣ የመከላከያ ሰራዊት ጣልቃ በመግባት መንገዱ እንዲከፈት ማድረጉን ነዋሪዎች ገልጸዋል። በሰላማዊ ና ለውይይት ለመስራት የነበረባቸው ችግሩ አለ ከሁለቱ መኖት ነው። ይህ ነገር መስራት ያለበት የሆነ በውይይት ና በሰላማዊ ነገር ነው። አሁን መንግስት ተፈጥረው የተወሰነ የሰላም ተፈጥረዋል። አሁን መስሮች እየገቡ ናቸው። ዘገባ ይኖረናል። በሌላ ዘገባችን ደግሞ የኢትዮጵያ ባንዲራ ጉዳይ ይሄ ካልተለወጠ ድረስ ይሄ ባንዲራ መለያችን፣ ምልክታችን ነው። በክስተት እንዳየ ነው መግቢያው ላይ ልዩ ትዕዛዝ በመስጠት የኢትዮጵያ ባንዲራ እንዳይገባ የሚከለከልበት ሁኔታ ከጀርመኖቹ እንደ መመሪያ እንደተሰጣቸው ያየ ነው። ተከልክሏል የሚባል ነገር ነው ያየ ነው። እና እሱ ብቻ አይደለም መከልከሉ፣ የተለያዩ ነገሮች ሲከለከል አይተናል። በኋላ ላይ ነው ያስተካከል ነው። በጀርመን ፍራንክፈርት አረንጓዴ ቢጫ ቀዩ ባንዲራና የኦነግ ባንዲራ አዝ አወዛጋቢ ነበር ተብሏል። ዘገባ ይኖረናል። አድማጮች ሁሉንም እንግዲህ ከዝግጅቶቻችን ታገኙታላችሁ ጋቢና ቪኦኤ አብራችሁን፣ ካልማስተሻገሩ ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። በአሁኑ ሰዓት በኢትዮጵያ የመጣውን ለውጥ ከኤርትራ ነጻነት በኋላ ከቀዝቃዛው ጦርነት ማለቅ ጋር የመጣ የለውጥ ውጤት ነው አሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ። አቶ ኢሳያስ ባለፈው ቅዳሜ ከሀገሪቱ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ እንደገለጹት ይህ በሶስተኛው ዘመን የመጣው ለውጥ ሁለቱን ህዝቦች ወደ ግጭት ሲያመራ የነበረውን አካሄድ ባለመቀበላቸው የተገኘ ውጤት ነው። ለውጡ የኤርትራንና የኢትዮጵያ ህዝቦች ወደ አዲስ ዘመን የሚያስገባ ክስተት እንደሆነም በፕሬዝዳንት ኢሳያስ ገለጻ ተመላክቷል። በአብዛኛው እግረኞች የሆኑበት ከፍተኛ ቁጥር ያለው የፍልሰተኞች ጉዞ ከማዕከላዊ አሜሪካ ሀገሮች ወደ ዩናይትድ ስቴትስ እየተመመ መሆኑ ተገለጸ። የ280 ኪሎ ሜትር ጉዞውን ከኮራዲባ የጀመረው ፍልሰተኛ መጨረሻ መዳረሻውን ሰኞ እለት ሜክሲኮ ለማድረግ መወሰኑም ታውቋል። ቁጥሩ አራት ሺ የሚገመተው ፍልሰተኛ በአሁኑ ሰዓት ለዩናይትድ ስቴትስ ድንበር በመቶዎች የሚቆጠር መሬት በሚቀራት በቬራ ኩርዛ ነው የሚገኘው። ይህ በእንዲህ እንዳለም የማዕከላዊ አሜሪካ ፍልሰተኞች ጉዞ ፕሬዚዳንት ዶናልድ ትራምፕ እና የቀድሞ ፕሬዚዳንት ባራክ ኦባማ ትላንት ሁድ ለነገው ማክሰኞ የዩናይትድ ስቴትስ አማካኝ ምርጫ ቅስቀሳ በሚያደርጉበት ወቅት መጠቀሱም ታውቋል። በሌላ ዜና ሰሜናዊ ምዕራብ ካሜሮን ውስጥ ከሚገኝ አንድ የፕሪስቤቴሪያን ቴሪያን ትምህርት ቤት ማንነታቸው የማይታወቅ ታጣቂዎች ዳይሬክተሩን ጨምሮ 78 ተማሪዎችን መጥለፋቸው ተገለጸ። ጠለፋው የተፈጸመው እንግሊዝኛ ተናጋሪ የሆነው አካባቢ ዋና ከተማ ባሜንዳ ውስጥ ከሚገኝ ኒዊክን መንደር መሆኑን አስተዳዳሪው ደብን ቱቾፍ አረጋግጠዋል። የጠለፋው ምክንያትም ሆነ የጠላፊዎቹ ማንነት ገና አልታወቀም። ቻይና ከፓኪስታን ጋር ያላትን የጋራ ግንኙነት የንግዱን ከዶላር ይርቅ በየን ለመገበያየት መወሰኗ ተገለጸ። ይህ ያልተጠበቀ የቻይና ውሳኔ ባለስልጣናትና የምጣኔ ሀብት ባለሙያዎች እንደገለጹት ኢስላማባድ ከቤዥንግ ጋር የነበራትን የ87 በመቶ የንግድ ግሽበት ከቀነሰው በላይ ፓኪስታን በውጭ ምንዛሬ ላይ ከመተማመን ያድናታል ተብሏል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አድራጊውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ወደ መጀመሪያው ዘገባችን የምናልፈው ባለፉት ሰባት ወራት በርካታ ለውጦች ተገኝተዋል ሲሉ ተሰናባቹ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ አቶ ፍጹም አረጋ ተናገሩ። አቶ ፍጹም የተናገሩት አዲስ የተሾሙትን ተተኪያቸውን እንደዚሁም የጠቅላይ ሚኒስትሩን ጽፈት ቤት ቃል አቀባይ ባስተዋወቁበት ሥነ ሥርዓት ላይ ነው። አቶ ሽመልስ አብዲሳ አቶ ፍጹምን በመተካት የጠቅላይ ሚኒስትር ጽፈት ቤት ኃላፊ፣ ቢለኔ ስዩም ደግሞ የፕሬስ ሴክረተሪ ሆነው ተሾመዋል። እስክንድር ፍሬው ዘገባ አለው። ከጠቅላይ ሚኒስትሩ ጽሕፈት ቤት ከተግባሮቻቸው ጀርባ በስም በአካል የሚታወቁት በቅርበት የሚጠቀሱት ሰው ለአዲስ ኃላፊነት አሮጌውን ቦታ ለቀዋል። በዶክተር አብይ አህመድ የሥልጣን ዘመን የመጀመሪያው የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ ፍጹም አረጋ ዛሬ በይፋ ወደ ሌላ ኃላፊነት ተዛውረዋል። የኢትዮጵያ ኢንቨስትመንት ኮሚሽነር በመሆንም ተሾመዋል። ሰባቱን የለውጥ ወራት የፈጠኑትን የተግባር ጊዜያት መዳሰስ ደግሞ በነባሩ ኃላፊነት ለጋዜጠኞች ያደረጉት የመጨረሻ ንግግር ትኩረት ነበር። ባለፉት ሰባት ወራት የተካሄዱትን ዋና ዋና ነገሮች ማንሳት በተለይ ደግሞ ለመገናኛ ብዙኃን አካላት ተገቢ ይመስለኛል። ከኔ በለጠም ስትከታተሉ ስትዘግቡም አስተያየት ስትሰጡም ስተችውም ስለነበር የምታውቋቸው ጉዳዮች ናቸው። ግን የተከናወኑ ጉዳዮች አይደለም እኛን ኢትዮጵያኖችን አፍሪካኖችንም በዓለምም ደረጃ እጅግ አስደናቂ የሚባሉ ለውጥ የተካሄደበት ነው። ዝም ብለን በቀላል የምናየውም አይደለም። አንዳንድ ጊዜ ለውጦች ውስጣቸው ስንሆን የመረሳት ባህሪ ያላቸው ኢትዮጵያና ኤርትራ በዚህ ሁኔታ እንዲህ አይነት ሰላም ተፈጥሮ በዚህ ሁኔታ እንቀጥላለን ብሎ የዛሬ ሰባት ስምንት ወር ያሰበ ሰው አለ ብዬ አልገምትም። በአካባቢውዙሪያ ያሉ አገሮች ጋር የተፈጠረው ግንኙነት እጅግ አስደናቂ ነው። ከግብጽ ጋር ከመካከለኛው ምስራቅ አገራችንም ውስጥ እዚህ ምዛም የሚታዩ ጊዜያዊ የሚመስሉ ችግሮች የሚታዩ መሰረታዊ የሆኑ ተግባቦቶችን የፈጠረ በመደመር ጽንሰ ሀሳብ ኢትዮጵያዊነት ጎልቶ እንዲወጣ የተደረገበት ስለሆነም እነዚህን እለት ተእለት በመረጃ ስንመግብም ስንቀበልም ስንማርም ስንካፈልም የነበረበት ሁኔታ ስላለ ይህንን የበለጠ አስቀጥሎ መሄድ ወሳኝ ነው ብለን አምነናል። አቶ ፍጹም በዚህ ንግግራቸው ተተኪያቸውንም አስታውቀዋል። በዚህም መሰረት በኦሮሚያ ክልል የተለያዩ ኃላፊነቶች ያገለገሉት የገዢው ፓርቲ የስራ አስፈጻሚ ኮሚቴ አባል አቶ ሽመልስ አብዲሳ በሚኒስትር ማዕረግ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሆነው ተሹመዋል። አቶ ሽመልስ በሰጡት ማብራሪያ የጠቅላይ ሚኒስትሩ ጽፈት ቤት ለመረጃ ክፍት እንደሚሆን ተናግረዋል። የፕሬስ ሰክሬታሪ ትልቅ ኃላፊነት ወስዶ ከዚህ በፊት በመንግስት ኮሚኒኬሽን ጽፈት ቤት ሲሰራ የነበረው ስራ እዚህ በማዕከል በማድረግ እለት ተእለት ከሚዲያዎች ጋር ጥሩ ግንኙነት በመፍጠር ባለፈው ክቡር ጠቅላይ ሚኒስቴሩ በገቡት ቃል መሰረት ምንም የሚደበቅ ነገር የማይኖርበት ሁሉም ነገር በግልጽነት መረጃዎች፣ ተገቢ የሆኑ መረጃዎች በጊዜያቸው እየተሰጡ የሚሄዱበት አግባብ ይፈጠራል። በዚህ ላይም አዲስ ስራ ከእናንተ ጋር እንሰራለን ብለን እናምናለን። ለዚህም ደግሞ አዲስ አደረጃጀት ተመስርተዋል። አዲሱ አሰራር በቅርቡ በፓርላማ የጸደቀውን የአስፈጻሚ አካላት ስልጣንና አደረጃጀት የተመለከተ አዋጅ ተከትሎ የመጣ ነው። በዚህ አዋጅ መሰረት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ታጥፏል። በጽህፈት ቤቱ ይሰሩ የነበሩ ስራዎች የሚሰሩት ደግሞ በጠቅላይ ሚኒስትር ጽህፈት ቤት ስር በተቋቋመው የፕሬስ ሴክሬተሪ አማካኝነት ነው። እናም ዛሬ በጠቅላይ ሚኒስትር ጽህፈት ቤት አዳራሽ በተካሄደው ስነ ስርዓት የመጀመሪያዋ የፕሬስ ሴክሬተሪ ይፋ ተደርገዋል። የመጀመሪያዋ የፕሬስ ሴክሬተሪ ወይም የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ቢለኔ ስዩም ናቸው። የመስሪያ ቤታቸውን ኃላፊነት ለጋዜጠኞች አብራርተዋል። በአጠቃላይ ከክልል መንግስታት እና ከሚኒስቴር መስሪያ ቤቶች ጋር በተቀናጀ መልኩ ወቅታዊ እና ተገቢ መረጃዎቹን ለህዝብ በማቅረብ ስራ ለህዝብ በማቅረብ ስራ ላይ ኃላፊነት ተሰጥቶታል። በተለይ ደግሞ አንደኛ፣ በኢፌዴሪ መንግስት ውሳኔዎች፣ አቋሞች ዙሪያ ወቅታዊ፣ ግልጽ እና ትክክለኛ መረጃ መሰብሰብና ማሰራጨት፣ ለህዝብም ለሚዲያ ተወካዮችም። ሁለተኛ በመንግስት አሰራር ላይ የሚነሱ የህዝብ ምላሾችን፣ አስተያየቶችንና ግብረ መልሶችን ማቀናጀት፣ መተንተንና ማሳደግ ወደ ላይ ወደ በላይ አካል ማለት ነው። ሶስተኛው ደግሞ ለተሻለ ግልጽ ዘገባ በጠቅላይ ሚኒስቴር ጽህፈት ቤት እና በመገናኛ ብዙኃን መካከል ያለውን ግንኙነት ለማጠናከር ነው። እነዚህ ናቸው እንግዲህ ዋና ዋና ስርአቶቹ ማለት ነው። የሚኒስቴር የፕሬስ ሴክሬታሪያቱ ሌሎች ዝርዝር ጉዳዮችን መስሪያ ቤታቸው በሂደት እንደሚያሳውቅም ቢለኔ ስዩም አመልክተዋል። በዛሬው የትውውቅ ስነ ስርአት ላይ በርከት ያሉ የመገናኛ ብዙኃን ባለሙያዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። በአላማጣ ከተማ ከሁለት ሳምንት በፊት የተፈጠረውን ግጭት ተከትሎ የኢትዮጵያ ክልሎችን ከሚያገናኙ አውራ መንገዶች አንዱ የሆነው የአላማጣ ቆቦ መስመር ዝግ ሆኖ ቆይቷል። በትላንትናው እለት የመከላከያ ሰራዊት ጣልቃ በመግባት መንገዱ እንዲከፈት ማድረጉን የአካባቢው ነዋሪዎች ተናግረዋል። ሙልጌታ አጽብሐ ከመቀሌ ተከታዩ ልኳል። መንገዱን ተዘግቶ በነበረበት ወቅት ለተሽከርካሪዎች በመከልከል ሰዎች በእግራቸው ወሰኑን እንዲሻገሩ እየተደረገ ነበር። የቆቦ ከተማ ነዋሪ አቶ አበበ ጫኔ ባለፈው ሳምንት መንገዱን እንዲዘጋ ያደረጉ ምክንያቶች እስረኞች እንዲፈቱና ልዩ ኃይል ደግሞ ከአካባቢው እንዲነሳ የሚል ጥያቄ አዘል መሆኑን ገልጾ ነበር። አሁን እንደተናገረው ደግሞ መንገዱን በመዘጋቱ ለሁለንተናዊ የከተማው እንቅስቃሴ እንቅፋት ሆኗል ሲል ይገልጸዋል። እዛ አካባቢ ያሉ ኮራባ ገጠር ቀበሌዎች ወደ ቆቦ ከተማ ሆስፒታል እንኳ ለመንጣት በጣም ከባድ ነው የነበረው። ሌላው ቀርቶ ከዛ ኢኮኖሚያዊ ችግሩ የገባ እንቅስቃሴው የከተማ እንቅስቃሴ ሁሉ ተራክሙና ተሳዞ ነበረ፣ ችግር ነበረበት። ሰዓቱ በሰላማዊና ውይይት ለመፍታት የነበረባቸው ችግሩ አለ ከሁለቱ መሆን ነው። ይሄ ነገር በተጨማሪም ከቆቦ ከተማ በሰሜን አቅጣጫ የሚገኙ ትምህርት ቤቶች መንገዱ በመዘጋቱ የትምህርት ሂደቱን ባለፈው ሳምንት መስተጓጎልን ነው መረጃ የሰጡን አካላት የገለጹልን። አቶ መሐሪ ገብረ ሚካኤል የአላማጣ ከተማ ንግድና ዘፈር ማህበራት ምክር ቤት ዋና ጸሐፊ ናቸው። መንገዱን ተዘግቶ በነበረበት ወቅት በከተማዋ ንግድ ስራዎች ላይ ትልቅ አሉታዊ ተጽዕኖ ነበረው ይላሉ። ጫና ፈጥረብን ነበረ። ከተማችን የተለያዩ አልጋዎች አስይዞ የሚኖሩ ሰዎች አሉ። የተለያዩ ስራ ሰርቶ የሚኖሩ ሰዎች አሉ። ያ መንገድ ስረት ስለተዘጋ ምን ምንም አይነት ስራ መስራት አልተቻለም። ማንኛውም አይነት ሸቀጥ መግባት አልቻለም። በወቅቱ እንደዚህ ዙ በመቀሌ ዞሮ እንደዚህ ነው የሚገባ የነበረው። ስለዚህ ከፍተኛ ጫና ፈጥረብን ነበረ ማለት ነው። የተወሰነ የሰላም ተፈጥሯል። አሁን እየገቡ ናቸው። በጉዳዩን አስመልክቶ ምሁራዊ ትንታኔ የጠየቅናቸው በመቀሌ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል አስተማሪ አቶ ምዑዝ ሐዱሽ መንገድ መዝጋት የሚያመጣውን ጉዳት ለተወሰኑ አካላት ብቻ አይደለም ይላሉ። መንገድ ተዘጋ ማለት ነጻ የሆነ የአገልግሎትና ነጻ የሆነ የእቃ ትራንስፖርት የለም ማለት ነው። ይሄ ሲሆን ዋጋ መጨመር ያሳያል። ስለዚህ ዋጋ ሲባል ዝም ብሎ የመሸጫ ዋጋም ሳይሆን የትራንስፖርትን ዋጋም አለ፣ የመግዣም ዋጋም ይጨምራል። አብረው ምክንያቱ ድል ያንስ አለ፣ ሌላ የጊዜ መጓተትም አለ። ሁለቱ ይከሰታሉ። ሁለቱ ሲከሰቱ አምራችም ይጎዳል። ምክንያቱ ገበያ የለውም እዚህ ላይ ተጠቃሚም ይጎዳል። ዋጋ ሲጨምር ተጠቃሚው ወደ ሌላ እቃ ነው ሽፍት የሚያደርገው። አልጋ ተጠቃሚ ነበረ መሀል ላይ እነ ደብረሲና እነ አጣዬና ከሚሴ ቁርስም ነበረ እዚህ አካባቢ በኔትወርክ ያሉ ከተማዎች እንዳለ በሙሉ ይሄ የተዘጋ ማለት እንዳለ የአልጋ አገልጋሎትም የለም። አልጋ ያለም ማለት ምግብም የለም። ምግብ የለም ማለት እዛ የነበረውን አምራች ገበሬ ራሱ የሚያቀርበው የነበረው የድንች የሚሆን የቲማቲ የሚሆን የሽንኩርት የሚሆን እነዚህ በሙሉ ሳያቀርብ ቀርተዋል ማለት ነው። በየቀኑ የሚያገኘውን የነበረውን ገቢ በሙሉ ሚስ ያደርጋል ያጣል። አቶ ምዑ ሲናገሩ የአላማጣ ቆብ መስመር ባለፈው ሳምንት ሙሉ በሙሉ ተዘግቷል። ግን ከዛ በላይ ለአንድ ዓመት ያህል ከትግራይ ወደ መሀል ሀገር፣ ከመሀል ሀገር ደግሞ ወደ ትግራይ የሚደረግ ጉዞ በአማራ ክልል የደህንነት ስጋት አለን በማለት ህብረተሰቡ የሚጠቀመው በአፋር ክልል በኩል ነው ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ሙሉ ጌታ ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ወደ ምርጫ ውጡ፣ ድምጻችሁን ስጡ። የዩናይትድ ስቴትስ ሪፐብሊካን ፕሬዚዳንት ዶናልድ ትራምፕና የቀድሞ ዲሞክራቲክ ፕሬዝዳንት ባራክ ኦባማን ለየታማኝ ደጋፊዎቻቸውና በአጠቃላይም ለመራጭ አሜሪካውያን ሰሞኑን በየአደባባዩ ሲያሰሙት የከረሙት ጉትጎታ ነው። ሰለሞን አባተ ዝርዝሩን ይዟል። ቀኑን አታባክኑት ውጡና ምረጡ፣ ድምፆቻችሁን ስጡ። የፕሬዚደንት ዶናልድ ትራምፕ የመጀመሪያው ፕሬዚደንታዊ ዘመን አማካይ ጊዜ ምርጫ ዕለት ነገ ነው። በምርጫ ሰነዶችና ኮሮጆዎች ላይ የሌለው የፕሬዚደንቱ ስም ብቻ ነው። የተወካዮች ምክር ቤቱ የሕግ መምሪያና የሕግ መወሰኛ፣ የግዛቶቹ ጠቅላይ ገዢዎች፣ የየአውራጃውና በተዋረድም ያሉ የአካባቢና የአቃቤ ሕግ ሥልጣናት ድምፅ ሊሰጥባቸው የሚገባ የውሳኔ ሕዝብ ሐሳቦች ሳጥን ላይ ናቸው። የምርጫ ካርድ ላይ ናቸው። ሰሞኑን በየቀስቀሳ አደባባዩ ተናንቀው ያሉት ሁለቱ ዝሆኖች የአሁኑ ፕሬዚደንትና የቀድሞም አውራሻቸው የለም እኛም አለን እያሉ ነው። ስምና ፎቶዎቻቸው አይኑሩ እንጂ አጀንዳና ራዕዮቻቸው ከእያንዳንዱ ተፎካካሪ ዕጩ ጀርባ በእያንዳንዱ የውሳኔ ድምፅ ጠባቂ ጥያቄ ዙሪያ ዶናልድ ጄ ትራምፕ ወይም ባራክ ኤች ኦባማ አሉ። በተለይ ለተቀማጩ ፕሬዚደንት የፈተናና የግምገማ ያህል ክብደት ያለው ነው የነገው ምርጫና ውጤቱ። የሃያ ሁለት ወራት አስተዳደራቸውን አካሄድ ሕዝብ ወዶላቸዋል ወይስ ተከፍቶባቸዋል? የትራምፕ ፖሊሲዎች ስር ይሰዳሉ? የትራምፕ አጀንዳ ተጠናክሮ ይቀጥላል? ይሁንታ ተችሮታል? በዚህ አሜሪካውያን በየጎራው ተካተው እጅግ ተከፋፍለዋል በሚባልበት ጊዜ ቁልፍ ምርጫ ነው የነገው። የተወካዮች ምክር ቤቱ የሕግ መምሪያና መምሪያ አራት መቶ ሰላሳ አምስት መቀመጫዎችና ከባለመቶ መቀመጫው የሕግ መወሰኛ ሲሶ ያህሉ ነገ ሳጥን ላይ ናቸው። አሁን እስከ ዛሬዋ ዕለት ምናልባትም የምርጫው ውጤት ተጠናቅቆ ታውቆ ሁሉም ቦታውን ጨርሶ እስኪለይ በቀረው ጥቂት ጊዜ የዩናይትድ ስቴትስ ሪፐብሊካን ፓርቲ ዋይት ሃውስንና ሁለቱንም የተወካዮች ምክር ቤቱን ክንፎች ተቆጣጥረዋል። የሰሞኑ የሕዝብ ሐሳብ ክትትልና ግምገማ አዝማሚያ እንደሚያሳየው የሕግ መምሪያው ለዴሞክራቶቹ የሚወድቅ ይመስላል። አብላጫ መቀመጫውን ለመቆጣጠር አሁን በያዙት ላይ ሀያ ሦስት ተወካዮችን ማስመረጥ ይኖርባቸዋል ዴሞክራቶቹ። የሕግ መወሰኛው ምክር ቤት ግን ከሪፐብሊካኑ እጅ የመውጣቱ ነገር እጅግ አጠራጣሪ መሆኑ በስፋት እየተነገረ ነው። ቢያንስ አሁን የያዙትን 51 ለ49 የሆነ የበላይነት አስጠብቀው ይዘልቃሉ። በለስ ከቀናቸውም አንድ ሁለት ተጨማሪ መቀመጫ ከዲሞክራቶቹ ይነጥቃሉ። በዩናይትድ ስቴትስ ፖለቲካ ድምፃቸውን ከምርጫው ዕለት ቀድመው ለመስጠት ለሚፈልጉ መራጮች ክፍት በሚሆነው የአንድ ወር ጊዜ ውስጥ አሰራሩን በሚፈቅዱ ከ30 በላይ ግዛቶች ውስጥ ከ30 ሚሊየን በላይ መራጮች በአካልና በአስገዳጅ ምክንያቶች በምርጫ ጣቢያዎች ላይ መገኘት የማይችሉም በፖስታ መልእክት ድምፆቻቸውን ሰጥተዋል። እንግዲህ ቀኑ ቀድሞ በሚጀመርበት የዩናይትድ ስቴትስ ምስራቃዊ ክልል ጣቢያዎች በይፋ ሊከፈቱ የቀረው ጊዜ ከ አስር ሰዓት ከአስራ አንድ ሰዓት ያነሰ ነው። ቅስቀሳው እየጦዘ በመጣባቸው የመጨረሻ ቀናት ፕሬዚደንት ዶናልድ ትራምፕ የመራጩን ቀልብ መሳብ የመረጡት በፍልሰትና ኢሚግሬሽን ጉዳይ ላይ ነው። ሪፐብሊካንስ ዋን ስትሮንግ ቦርደርስ ኖ ክራይም ኖ ኬኦስ ኖ ካራቫንስ። ሪፐብሊካኑ ጠንካራ የሀገር ወሰኖችን ነው የሚፈልጉት። ወንጀል አይፈልጉም። ቀውስ አይፈልጉም። የፍልሰተኞችን ጎርፍ አይፈልጉም። ዴሞክራቶቹ የሚፈልጉት ድንበሮቻችን ክፍት እንዲሆኑ ነው። በወንጀል ላይ ወንጀልን የሚጎትቱብንን የፍልሰት ቅፍለት በሌላ ቅፍለት ላይ እያከታተሉ መጋበዝ ነው የሚፈልጉት። ሚስተር ትራምፕ ናቸው ይህን ያሉት። ዴሞክራቶቹ በአንጻሩ ማተኮር የወሰኑት በጤና ጥበቃና በሚስተር ትራምፕ የአስተዳደር ዘዬ ላይ ነው። ዋናው የማሸነፊያ መሳሪያችን ነው ብለው የሚያምኑትና የሚናገሩትም ደግሞ ግዙፍ ቁጥር ያለው ድምፅ ሰጪ ወደየጣቢያው መትመምን ነው። እንደ ቀድሞው ፕሬዚደንት ባራክ ኦባማ አይነት ጎልተው የሚታዩ ሰዎቻቸው ደግሞ ነቅናቂ ኃይልና የግፊት በትራቸው ሆነዋል። ላቅ ያለች ተስፋ የበዛባትና ቸርነት የሞላው የአሜሪካን ራዕይ መምረጥ ትችላላችሁ። ይህን ለማሳካት ግን ድምፃችሁን መስጠት አለባችሁ፣ የባራክ ኦባማ ጥሪ ነው። በነገው ምርጫ ዴሞክራቶቹ ብዙ ያተርፋሉ ብለው የሚጠብቁት የብሩኪንግስ ተቋሙ ተንታንጃን ሁዳክ፣ ሪፐብሊካኑም ቢሆን የሚወጡት ባዶ እጃቸውን አይደለም ይላሉ። right now it does look like Democrats will do quite well in House races, probably enough to take back አሁን ባለው ሁኔታ ለተወካዮች ምክር ቤት የህግ መምሪያ በሚደረጉት ፉክክሮች ዴሞክራቶቹ የሚቀናቸው ይመስላል። የህግ መወሰኛ ምክር ቤቱ ግን እንደተከፋፈለ ይቆያል፣ ምናልባትም በሪፐብሊካኑ እጅ ይጸናል ብለዋል። ሁዳክሲ ተነብዩ በሁለቱም ወገን ላሉ መራጮች ዋናው ጉዳይ ፕሬዝደንት ትራምፕ ናቸው ይላሉ። የአሜሪካን ዩኒቨርሲቲ ኤክስፐርት አለን ሌችማን የዘመኑ የቅርብ ትውስታችን ውስጥ ይህ የአማካይ ዘመን ምርጫ በድፍን ሀገሪቱ ከሁሉም በላይ የተጋጋለ ብሔራዊ ሆኗል። በቅርቡ በተካሄደ አንድ ቅኝት ትራምፕ ዋናው ጉዳያችን ይሆናሉ ወይም አይሆኑም ብለው ከመራጩ ሕዝብ ሁለት ሦስተኛው ድምፅ ሰጥተዋል ብለዋል ሌችማን ሁለት ሦስተኛው ወትሮም ቢሆን በእንዲህ አይነቱ የአማካይ ዘመን ምርጫ የተቀማጩ ፕሬዚደንት ፓርቲ ቦታዎቹን ያጣል፣ በተለይ እንዲህ እንደ ሚስተር ትራምፕ በህዝብ ዘንድ ያለው ተቀባይነት እጅግ ዝቅ ያለ በሆነ ጊዜ። ባልደረባ ጂም አለን በዘገባው ውስጥ የጠቀሳቸው ሌላው ተንታኝ ካይሌ ኮዳክ እንዳሉት ዴሞክራቶቹ የሕግ መምሪያውን ካሸነፉ ይላሉ፣ የሁለቱም ፓርቲዎች ጥምር የሆነው የዋሽንግተኑ የፖሊሲ ማዕከል ባልደረባ ጃን ፎርቲዬ በመንግሥቱ ውስጥ የጎለበቱት ዲሞክራቶች የትራምፕን ሕግጋት ማሳለፍ አይዳዳቸውም። እንዲያውም በዶናልድ ትራምፕ ላይ ምርመራዎች እንዲጠናከሩ መጎትጎትን በመሳሰሉ አካሄዶች ተቃውሞና ድምፆቻቸውን ያበዙባቸው እንደሁ እንጂ Let's We crush Soy es lo ወደ ተከታዩ ዘገባችን እናልፋለን። ዛሬ በከፍተኛ የስራ ኃላፊነት ወንበር ላይ ከተቀመጡ ኢትዮጵያውያን ሴቶች ብርቱ ስራና ከፍ ያለ ውጤት እንደሚጠበቅ ፕሬዚዳንት ሳህለ ወርቅ ዘውዴ አስጠነቀቁ። ለዚህ ጊዜ እንደሌለና በፍጥነት ወደ ተጨባጭ ድርጊቶች መሸጋገር እንደሚገባም አስገንዝበዋል። መለስካቸው አመሃ ዝርዝር አለው በተባበሩት መንግስታት ድርጅት የስብሰባ ማዕከል። እኛ ሴቶች ዘረኝነትን በመጠየፍ ለሰላም ግንባር ቀደም ሚናችንን እንወጣ በሚል መሪ ቃል ዛሬ በሀገር አቀፍ ደረጃ የሴቶች የሰላምና የትብብር ጉባኤ ተካሂዷል። የኢትዮጵያ የሴቶች ሕፃናትና ወጣቶች ሚኒስትር ወይዘሮ የዓለም ጸጋይ በስብሰባው መጀመሪያ ላይ እንዳስገነዘቡት ዘላቂ ሰላም ለማስፈን በአሁኑ ወቅት በመንግሥት በኩል እየተደረገ ነው ያሉትን ከፍተኛ ጥረት ሴቶች የበኩላቸውን ድርሻ በመጫወት ድጋፍ መስጠት እንዳለባቸው ጠቁመዋል። ኢትዮጵያውያት ሴቶች አሁን የተፈጠረውን የሰላም ችግር ለመፍታት ያላቸውንም ልዩ ብቃት በንግግራቸው አንስተዋል። የሰላም አስፈላጊነት ባለፉት ሦስት ዓመታት በሀገራችን በተለያዩ አካባቢዎች በተከሰቱ ግጭቶች የተነሳ ግለሰቦች፣ ማህበረሰቡና ሀገራችን ያሳለፉትን ችግሮች ማውሳት ለቀባሪው ማርዳት ይሆናል። ነገር ግን ያለፉት ጥፋቶችን፣ ችግሮችን እንዳይደገሙ ሁሉም ሕዝብ በተለይም ሴቶች ድርሻሽን መወጣት ይኖርብናል። በመሆኑም ሴቶች በተፈጥሮ በእናትነታችን በተሰጠን ስጦታ ሰላም ፈላጊነታችንና፣ በባህላዊ መንገዶች ያካበትነው ሰላም የምናሰፍንበት ችግር ሲፈጠርም የምንፈታበት ልምዶችና እሴቶች በማዳበር ቤተሰቦቻችን፣ በየአካባቢያችን፣ በሀገራችን ሰላም በዘላቂነት ለማስፈን በጋራ በመምከር በቅንጅት ለመስራት እጅ ተያዘን አንድ ብለን እርምጃ ለመጀመር የሚያስችለንን ንቅናቄ ዛሬ እንጀምራለን። ሚኒስትሯ የጉባኤው ሁለተኛ ዓላማም አብራርተዋል። በዛሬ ዕለት እንደ ሰላም ማስከበር ሁሉ የኢትዮጵያ ሴቶች ለሀገር ልማትና እድገት ያላቸውን ሚናና ድርሻ ጉልቶ የሚያወጣ የላቀ አስተዋጽኦአቸውን እውቅና ለመስጠት በተለይም ሴት ልጅ አትችልም የሚለውን ስር የሰደደው ኋላቀር አመለካከት መለወጥና በህብረተሰቡ ዘንድ የአስተሳሰብ ሽግግር ለማምጣት ጀግኒት የተሰኘ የህብረተሰብ ንቅናቄ ፕሮግራም በይፋ እናስጀምራለን። ጀግኒት እኔ ነኝ፣ ጀግኒት አንቺ ነሽ፣ ጀግኒት እናንተ ናችሁ ጀግኒት ሁላችንን ነው። የጀግኒት ፕሮግራም ዓላማ ህብረተሰቡ ስለ ሴቶች ያለውን የተዛባ አመለካከት በመቀየርና የአመለካከት ሽግግር በማምጣት ለኢትዮጵያ ሴቶች ለሀገር እድገትና ብልጽግና ያበረክቱትና የሚያበረክቱትን የማይተካ ሚና ድርሻ በማጉላት ተገቢውን ክብርና መጎዝ እንዲሁም ዋጋ እንዲያገኝ ማድረግ ነው። አዲሷ የኢትዮጵያ ፕሬዚዳንት ወይዘሮ ሳህለ ወርቅ ዘውዴ በክብር እንግድነት በተጠሩበት በዚህ ጉባኤ ላይ ባደረጉት ንግግር የአገር አቀፉን ጉባኤ ወቅታዊነትና አስፈላጊነት አስምረውበታል። ይህ አገር አቀፍ የሰላምና የትብብር ኮንፈረንስም የሀገራችን ሴቶች ለሰላም የሚያበረክቱትን አስተዋጽኦ በማቀናጀት ሴቶችንና ሕጻናትን የአደጋ ተገላጭነት በመቀነስ እንዲሁም የሴቶችን ሚና በማጉላት መላው ህብረተሰብን ለዘላቂ ሰላም እና መረጋጋት በባለቤትነት ዘብ እንዲቆም የጋራ ግንዛቤ ለማሳደግ ድርሻው ከፍተኛ እንደሚሆን ይታመናል። ፕሬዚዳንት ሳለ ወርቅ ከዚህ አለፍ ብለውም የሴቶች ሚና በአሁኑ ጊዜ በኢትዮጵያ በተለየ መልኩ መታየት መጀመሩንና ይህም የተገባ እንደሆነ ነበረ ያስገነዘቡት። እንደሳቸው አገላለስ ባለፉት ሶስት እና ሁለት ሳምንታት በኢትዮጵያ የተወሰዱ ታሪካዊ እርምጃዎች አሉ። ለሴቶች በርካታ ኃላፊነቶች ተሰጥተዋል። የካቢኔው ግማሽ ቁጥር ሴቶች መሆናቸውን ያስታውሱት ፕሬዚዳንቷ የእርሳቸውንና በጠቅላይ ፍርድ ቤት ፕሬዚዳንትነት የተሾሙትም ሴት መሆናቸውን አውስተው እርምጃው አድናቆትን ያተረፈ መሆኑንም ገልጸዋል። መለስካቸው አመሃል ለዘገባው እናመሰግናለን። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በአትዮ አማሪክ በፌስቡክ አት ቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ የመስታወት አራጋውና ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት፣ በነገው ቅሶ እንገናኝ።